ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።የአሜሪካ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 6 2009 ዓ.ም ፕሮግራሙን ጀመረ። ፕሬዝደንት ባራክ ኦባማ የፊታችን አርብ ዋይት ሃውስን ለተተኪው ፕሬዝደንት ዶናልድ ትራምፕ አስረክበው ይሰናበታሉ። ፕሬዚዳንት ኦባማ የመጀመሪያው ምርጫ ጊዜ ብዙ ሰዎች ሲያነቡ እንደታዩት ሁሉ እቺ መሰናበቻ ቀናቸው ላይም እንዲሁ ብዙ ሰዎች ሲያለቅሱ ታዩ ነበረ። ስሜትን የሚቀሰቅስ ነገር ነበረ። በሜሪላንዱ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ጌታቸው መታፈሪያ ናቸው። ከዜናው ቀጥሎ ይቀርባሉ። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። የሙዚቃ ቃናም ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍሳየ ነኝ። ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የባራክ ኦባማ አስተዳደር በሩሲያ ላይ የጣለውን ማዕቀብ እንደሚጠብቁ ነገር ግን ለአጭር ጊዜ ሊሆን እንደሚችል ተናግረዋል። ትላንት ማታ ከዎል ስትሪት ጆርናል ጋዜጣ ጋር ባደረጉት ቃለ መጠይቅ ማዕቀቦችን ቢያንስ ለተወሰነ ጊዜ አቆያለሁ። ይሁንና ሩሲያ አሸባሪዎችን በመዋጋት ዩናይትድ ስቴትስን በሚጠቅሙ ሌሎች ግቦች ላይ ለመድረስ ከረዳች ለምን ማዕቀብ ይጣላል? ብለዋል። ቃለ መሐላ እንደፈጸሙ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝቶ ለመነጋገር ዝግጁ እንደሆኑም ገልጸዋል። በሌላ በኩል ደግሞ የትራምፕ አስተዳደር በካዛክስታን መዲና አስታና በሚደረገው የሶሪያ የሰላም ንግግር እንዲሳተፍ ሩሲያ ጋብዛለች ሲል ዋሽንግተን ፖስት ጋዜጣ ላይ የወጣ ዘገባ ገልጿል። ዩናይትድ ስቴትስ ከሁለት ዓመታት በፊት ሩሲያ ላይ ማዕቀብ የጣለችው ሩሲያ ክሪሚያን በመያዟ ነበር። ባለፈው ታህሳስ ወር ደግሞ ሩሲያ በአሜሪካ ምርጫ ላይ ጫና ለማሳደር ሞክራለች በሚል የኦባማ አስተዳደር 35 የሩሲያ ዲፕሎማቶችን ከአሜሪካ አባረረ፣ በሩሲያ ላይም ተጨማሪ ማዕቀብ ጣለ። ሩሲያ የዩናይትድ ስቴትስ የምርጫ ሂደት ላይ ጣልቃ ገብታለች በሚለው ወሬ የተበሳጩ ዲሞክራቶች ትላንት አርብ ስለ ጉዳዩ የተሰጠውን የስለላ ማብራሪያ ጥለው ወጥተዋል። በሀገሪቱ የፌዴራል ምርመራ ቢሮ አመራር ላይ እምነታቸው እንደተሸረሸረ ገልጸዋል። የጆርጂያ ክፍለ ግዛት ተወካይ የሆኑት ዲሞክራት የምክር ቤት አባል ሃንክ ጆንሰን የፌዴራል ምርመራው ቢሮ ዳይሬክተር በአሁኑ ወቅት መስሪያ ቤቱን ሊመሩ ይችላሉ የሚል እምነት የለኝም ብለዋል። የብሔራዊ ስለላ ቢሮ ስራ አስኪያጅ ጄምስ ክላፐር እና የፌዴራል ምርመራው ቢሮ ዳይሬክተር ጄምስ ኮሚ የመሩት ምስጢራዊ ማብራሪያ ይሰጥበት ከነበረው ቦታ ውጭ ሆነው ነው የምክር ቤቱ አባል ለጋዜጠኞች ይህን ያሉት። በዩናይትድ ስቴትስ የተካሄደው ምርጫ ውጤትን በሚመለከት ኮሚ በብዙ ዲሞክራቶች ሲነቀፉ ቆይተዋል። ኮሚ ተጨማሪ የሂለሪ ክሊንተን ኢሜይሎች መገኘታቸውን በማስታወቃቸው ሂለሪ ክሊንተን በምርጫው እንዳያሸንፉ ምክንያት ሆኗል የሚል እምነት አሳድሯል። አይቨሪኮስ ውስጥ ደሞዝን በሚመለከት ያቀረቡትን ጥያቄ ለማስከበር ከአንድ ሳምንት በፊት የሁለት ቀናት ረብሻ አካሂደው የነበሩት ወታደሮች ጠቡን በሰላም ለመፍታት ትላንት ከመንግስት ጋር ተስማምተዋል። የአይቨሪኮስ ትልቋ ከተማ በሆነችው አቢጃን ወታደራዊ ሰፈር ላይ ተሰምተው የነበሩት ተኩሶች የወታደሮቹ አመጽ ሊቀጥል ይችላል የሚል ስጋት በነዋሪዎቹ ላይ አሳድረው ነበር። ይሁንና ትላንት ማታ የመጨረሻ ስምምነት ላይ እንደተደረሰ ታወቀ። ስማቸው እንዲጠቀስ ያልፈለጉ ባለሥልጣኖች በተናገሩት መሰረት የትላንቱ ድርድር ዋና ነጥብ እያንዳንዱ ወታደር ወደ 20 ሺህ ዶላር ጉርሻ በያዝነው ሳምንት መጀመሪያ ላይ እንዲሰጠው መንግስት የገባውን ቃል አልፈጸመም የሚል ነው። እስላማዊ መንግስት ነኝ የሚለው ቡድን ዴር ኤልዞር በተባለው የሶሪያ ክፍለ ሀገር ላይ ጥቃት እንደከፈተ አንድ የሶሪያን ጉዳይ የሚከታተል ቡድን ጠቁሟል። ብሪታንያ የሚገኘው የሰብአዊ መብት ቡድን በሚያካሂደው ከባድ ውጊያ ከተማይቱ በፍንዳታዎች እንደተናጋጅ አክሏል። የሰብአዊ መብት ቡድን እንደሚለው በውጊያው ከሰላሳ በላይ የሚሆኑ ሰዎች ተገድለዋል። ሀያዎቹ የጽንፈኛው ቡድን አባላት ሲሆኑ አስራ ሁለቱ ደግሞ የመንግስት ተዋጊዎች ናቸው። በመጨረሻም ስልሳኛው ዓመቱን ያከበረው የአፍሪቃ እግር ኳስ ዋንጫ ውድድር ዛሬ በጋቦን በደማቅ ስነስርዓት ተጀምሯል። አሁን ከጥቂት ደቂቃዎች በፊት በተጠናቀቀው አስተናጋጇ ጋቦንና ጊኒ ቢሳው ባደረጉት ግጥሚያ እኩል አንድ ለአንድ ተለያይተዋል። ቀጥሎ ቡርኪና ፋሶ ከካሜሩን ጋር ይጫወታሉ። ዝርዝሩን በሰኞው የስፖርት ፕሮግራማችን እናቀርባለን። አድማጮች የምሽቱ ፕሮግራማችን እዚህ ላይ ያበቃ ወደኋላ ማጠቃለያ እናሰማለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ርስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ርስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 6 209 ዓ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም ፕሬዚደንት ባራክ ኦባማ የፊታችን አርብ ዋይት ሃውስን ለተተኪው ለሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ አስረክበው ይሰናበታሉ። የእኚህ የመጀመሪያው የዩናይትድ ስቴትስ ጥቁር ፕሬዚደንት ወዲህም ደግሞ በአንድ ወገን የአፍሪካ ደም ያላቸው ባራክ ኦባማን ክንዋኔዎች የሜሪላንዱ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ጌታቸው መታፈሪያ ይገመግማሉ። ቆንጅት ታየነች ያነጋገረቻቸው ጤና ይስጥልኝ ዶክተር ጌታቸው፣ እንደምን አመሹ? ጤና ይስጥልኝ። እንኳን ለፈረንጆች አዲሱ አመት አደረሳችሁ። እንኳን አብሮ አደረሰ። ነው ይህ ቀደም ሲል የሰማነው ተሰናባቹ ፕሬዝደንት ባራክ ኦባማ ብዙ ሺህ ሕዝብ በታላቅ ፍቅርና ድጋፍ ተሰብስቦ በጠበቃቸው በሽካጎው የስንብት ንግግራቸውን ሊያደርጉ ሲገቡ የተደረገላቸውን አቀባበል ነበረ። ታዳሚው ሆታውን ሊያቆም ባለመቻሉ ይኸው የሚሰማኝ ሰው እንደሌለ በዚህ ታውቃላችሁ በማለት እየቀለዱ ሲማጸኑ ነው የሰማናቸው። አስራ ስምንት ሺ ሰው በተሰበሰበበት አዳራሽ ውስጥ ነው እንግዲህ ያ ሁሉ ድምፅ የተሰማው። እንዲያውም አራት ሌላ አመት ጨምር፣ አራት ሌላ አመት ጨምርልን እያሉ ይጮሁ ነበሩ። ልክ ነው፣ ፎር ሞር ርስ፣ ፎር ሞር ርስ ሲሉ ነበር፣ ርስ እያሉ አይ ህግ አይ በቃ በቃ እያለ ፕሬዚዳንት ኦባማ ጊዜ፣ የመጀመሪያው ምርጫ ጊዜ ብዙ ሰዎች ሲያነቡ እንደታዩት ሁሉ እቺ መሰናበቻ ቀናቸው ላይም እንዲሁ ብዙ ሰዎች ሲያለቅሱ ሳዩ ነበረ። ስሜትን የሚቀሰቅስ ነገር ነበረ እና በጣም በጣም ደስ የሚል ነበረ፣ ተስፋ የሚሰጥም ሁኔታ ነበረ። ፕሬዚደንቱ ታሪካቸውና ትተውት የሚያልፉት ቅርስ ምንድን ነው ይላሉ። እንደ እርስዎ አመለካከት በሀገር ውስጥ ብዙ ሁኔታዎች አሉ። ለምሳሌ እዚህ የኦባማ የጤና ኢንሹራንስ ትልቅ ነገር ነው። በሀገሩ በህዝቡ ውስጥም ደግሞ እንደዚሁ ጥሩ ሁኔታ፣ ጥሩ እይታ፣ ተስፋ እንዲኖር ማድረጋቸው ትልቅ ነገር ነው። ያ ያ ነው የኢኮኖሚው በጥሩ ሁኔታ ያኔ የዛሬ ስምንት ዓመት ከተቀበሉት ወዲህ እያደገ መሄዱ በአብዛኛው አሜሪካ በሰላም እንዳለች ገና ሲጀምሩ ጦር ኃይሌን ከውጭ ያስገባሉ ያሉትን ሁሉ ማስገባት እንደጀመሩ ያ እንግዲህ በሂደት ነው ያለው፣ ግን ሞክረዋል። ያ ያ ሁሉ ትልቅ ትልቅ ነገር ነው። በተለይ አናሳ ለሆኑ አሜሪካኖች፣ ለጥቁሮች፣ ለስፓኒሾቹ፣ ለሴቶች በተለይም ለሴቶች ትልቅ ትልቅ ሚና ተጫወቱ። ሴቶች እኩልነታቸው የበለጠ እንዲበስር ያደረጉ ናቸው። በውጭም ማግረብ የፎሬን ፖሊሲያቸው እንደዚሁ፣ በአፍሪካም እንደዚሁ አንድ ሶስት አራት አፍሪካ ውስጥ መብራት ይግባ የሚለው ስለ አየር ስለ እርሻ፣ እነዚህ እነዚህ ሁሉ ያስቀመጡ በዛ ሁኔታ ነው እንግዲህ ስምንት አመታቸውን እየጨረሱት በአንጻሩ እንደ ማንኛውም ተቃዋሚዎች የሚቃወሙ ሰዎች አሉ። ይሄ ሁሉ እርባነ ቢስ ነው የሚሉ በዛ ረድፍም ደግሞ የተሰለፉ በተለይ አክራሪ የሆኑ አሉ። ያ ብዙ ብዙ ምክንያት ሊኖረው ይችላል። በፕሮግራማቸው ብቻ ሳይሆን በኦባማ ማንነት ላይ ሁሉ ጥያቄ ያላቸው ሰዎች ናቸው እና በዛ አይነቱ ነው ለማለት ይቻላል። በእርግጥም እርስዎም እንዳሉት ፕሬዚደንት ባራክ ኦባማ በስንብት ንግግራቸው ላይ እነዚህን የተዘረዘሩ ክንዋኔዎች የዛሬ ስምንት ዓመት ይሆናሉ የበነግራችሁ ኖሮ አታምኑኝም ነበር ሲሉ ነበረ ለታዳሚዎቻቸው የተናገሩት። እስኪ በጥቂቱ እንስማ። አሜሪካ የገጠማትን የምጣኔ ሀብት ድቀት ትቀለብሳለች፣ የኦቶሞቢል ኢንዱስትሪዋን ታንሰራራለች፣ በታሪካችን ከምንጊዜውም ትልቁን የስራ ፈጠራ እውን ታደርጋለች ከኪውባ ሕዝብ ጋር አዲስ የግንኙነት ምዕራፍ ትከፍታለች፣ አንዲት ተኩስ ሳይሰማ የኢራንን የኒኩሊያር መሳሪያ ፕሮግራም ትዘጋለች፣ የመስከረም አንዱን የሽብርተኛ ጥቃት ቀንደኛ መሪ ትገድላለች፣ የጋብቻ እኩልነት ሕግን ታስከብራለች፣ ለተጨማሪ 20 ሚሊዮን ዜጎቻችን የጤና ዋስትና ታስገኛለች ብዬ ከስምንት ዓመታት በፊት ብላችሁ ምናልባት አይ ይህ እንኳ በዛ ልትሉ ትችሉ ነበር። ሚስተር ኦባማ የተመዘገቡትን ክንዋኔዎች ከዘረዘሩ በኋላ ስለ ሰላማዊ ሽግግር ነበር በቀጥታ ያስከተሉት። ከአስር ቀን በኋላ አሉ በማክሰኞ ንግግራቸው የዲሞክራሲያችን መገለጫ የሆነው ሰላማዊ የስልጣን ሽግግር ይከናወናል። ልክ ፕሬዚደንት ጆርጅ ቡሽ ለእኔ እንዳደረጉት እኔም ለተተኬ ለሚስተር ትራምፕ የሰመረ ሽግግር እንዲሆንላቸው ቃል ገብቻለሁ ምክንያቱም የዲሞክራሲያችን ስምረት የሁላችንም ኃላፊነት ነውና ብለዋል። እንደሚያውቁት ተተኪያቸው ዶናልድ ትራምፕ ባራክ ኦባማ አሜሪካ አልተወለዱም ብለው ዘመቻ ከፍተውባቸው ነበረ። አሁንም ዋና ዋና ክንዋኔዎቻቸውን እንደሚ እንደሚቀለብሱ ዝተዋል። ኦባማ ዲሞክራቷ ሂለሪ ክሊንተን እንዲያሸንፉ ብርቱ ዘመቻ ሲያደርጉ ቆይተዋል። ያ ሁሉ ሆኖ አሁን ትራምፕ ተመርጠዋል። የተሳካ እንዲሆን ማገዝ ኃላፊነታችን ነው ማለታቸው ስለሳቸውም ሆነ ስለ አሜሪካ የዲሞክራሲ ባህል ምንድን ነው የሚያስተምረን? ዶክተር ጌታቸው እንግዲህ ይህ በኮንስቲትዩሽን ውስጥ የተጻፈ ባይሆንም ከአንዱ መሪ ወደ አንደኛው መንግስት ሲለወጥ ሰላማዊ ሽግግር መሆን እንዳለበት ይሄ ተቀባይነትን ያገኘ ነው። በጣም የሚገርመው በሌላ አገሮች መፈንቅለ መንግስት የሚያስከትሉ ሁኔታዎች በአሜሪካ ውስጥ ተፈጥረው ግን መፈንቅለ መንግስት አልተካሄዱም ነበር። ለምሳሌ ትዝ የሚለኝ ከወተርጌት ቅሌት የተባለው ምክንያት ፕሬዚደንት ኒክሰን ከስራ ተሰናብተው ሲዝለኛል ሄሊኮፕተራቸው ሲገቡ አንድም ሽንኩች ያለ የተነቃነቀ ወታደር በሌለበት በክብር ወደ ሀገራቸው እንዲመለሱ ወደ መጡበት ወደ ካሊፎርኒያ እንዲመለሱ ማድረጉ ራሱ ትልቅ ትምህርት በሌላው አገር አንድ ሰው ከስልጣን ላይ የሚወርደው ፈልጎም ሳይሆን በግድ ነው የሚወርደውም በግድም ደግሞ የሚወርደው ደም ፈርሶ ነው የእድሜ ጊዜያቸውን የመንግስት ስልጣን ላይ መቀመጥ ጊዜያቸውንም ደግሞ ኮንስቲትዩሽኑ እየሻሩ ሁለት ጊዜ ብቻ ነው ምርጫ የሚፈቀደው የሚለውንም ሶስትም እያደረጉ ባስ ብሎ ደግሞ እንደዚሁም በአንዳንድ አፍሪካ ሀገሮች ሰሞኑም እንደምናየው በነ ኮንጎ ወይንም ደግሞ በነ ኡጋንዳ ልጆቻቸውን ወደ ስልጣን ለማምጣት ሚስቶቻቸውን ወደ ስልጣን ለማምጣት እንደነ ዚምባብዌ ባሉት ሀገሮች ያያ ሁሉ መኖሩ በጣም በጣም የሚያሳዝን እና የአሜሪካን የስልጣን ሽግግር በጣም ትምህርታዊ የሚሆንና ማንኛውም ሰው ከዚህ መማር ያለበት ሁኔታ ነው። እርግጥ በስራ ላይ ሆኖ የማያጠፋ መሪ የለም። ማንኛውም ፕሬዚዳንት የሚያጠፋውም የሚያለማውም አለ፣ ግን ያቺን ዘመኑን በተሰጠው ህገ መንግስቱ በሰጠውም መሰረት ጨርሶ ሲሄድ በክብር መሸኘቱ አዲሱን በክብር መቀበሉ ትልቅ ነገር ነው። የአንድ ትምህርት እንደ ትልቅ ትምህርት የሚቆጠር ነው ብዬ አምናለሁ። ተሰናባቹ ፕሬዚደንት ባራክ ኦባማ ወዲያው ከዚያ ንግግራቸው አስከትለው ዲሞክራሲያችን ሁልጊዜ እንስማማለን ማለት አይደለም የአመለካከት ልዩነቶችም ቢኖሩ፣ ግን መሰረታዊ የሆኑ የጋራ እምነቶች ሊያስተሳስሩን ይገባል። ብንወድቅም ብንነሳም አብረን ነው። ያ የአንድነት ስሜት ደግሞ ዛሬ ከምን ከምንጊዜውም በላይ ያስፈልገናል ሲሉ አጽንኦት ሰጥተው አሳስበው ነበር የኢኮኖሚ እኩልነት መዛባቱ በአንድ በሚያደርገን ላይ ሳይሆን በልዩነቶቻችን ላይ ማትኮሩ ዲሞክራሲያችንን ይሸረሽራል፣ ይጎዳል ብለው አስጠንቅቀዋል። በሳቸው የአስተዳደር ዘመን የተመዘገቡትን የኢኮኖሚ ክንዋኔዎች እስኪ ይተንትኑልን ዶክተር ጌታቸው። አሁን እንግዲህ እንደተባለው የስራ አጥ ቁጥሩ በጣም በጣም አንሷል። ብዙ ሰው ስራ ላይ ውሏል፣ ተቀጥሯል። ሌላም አዳዲስ የስራ መስኮችን ከፍተዋል። ለምሳሌ መንገዶቹን የመጠጋገን፣ እነኚህ የአሜሪካ ሀገር መንገዶች በአብዛኛው ወደ አምሳ ዓመት የፈጁ ናቸው አሜሪካ ሀገር። የመጀመሪያው ትልቁ ፕሮግራም ከሁለተኛው ዓለም ጦርነት በኋላ አሜሪካ ውስጥ የሚሰሩትን መንገዶች መዘርጋት ነበረ። ሁለተኛው ትልቅ ተብሎ በአሜሪካ ሀገር የሚገመተው ፕሮግራም ሰውን ጨረቃ ላይ ማውጣት ነበረ። ያም ሆኗል እና እነኚህ የዛሬ አምሳ ዓመት የተሰሩ መንገዶች እድሜያቸው እየበዛ እየተሸረሸሩ፣ በላያቸው የሚሄደው እየበዛ በመሄዱ ያንን መጠጋገኑ ራሱ ትልቅ ትልቅ ነገር ነው። ምክንያቱም መንገድ ህዝብን ለህዝብ ያገናኛል፣ የኢኮኖሚም አውታር ነው ለ ለሀገር ጸጥታም ለአገር ሰላምም በጣም በጣም አስፈላጊ ነው። ያ ትልቁ ነገር መሰለኝና ብዙ አሁን እዚያ ዋሽንግተን አካባቢ እንደሚታየው ብዙ ድልድዮች፣ ብዙ መንገዶች እንደገና እየተጠገኑ ነው። ያ እንግዲህ ያበቃል ማለት አይደለም፣ ወደፊትም ይቀጥላል እና ያ ነው። ሁለተኛ የሴቶች ስራ እኩልነት፣ ጭቆና እንዳይኖር በሴትነታቸው ብቻ ጭቆና እንዳይኖር ወንድና ሴት አንድ አይነት ስራ ይሰሩና ለወንዱ አንድ ብር ቢከፈል ለሴቷ ሰባ አምስት ሳንቲም ነው የሚከፈለው ያ ሁሉ እንዲቀነስ ለማድረግ መሞክራቸው ወላድ እናቶች እረፍት እንዲያገኙ ማድረጋቸው፣ ለተወሰነ ጊዜ ስራ እንዳይገቡ ማድረጋቸው ገንዘባቸው ተከፍሎ እነዚህ እነዚህ ለአሜሪካም አንድነት ለስራም ምቹ የሆኑ ፕሮግራሞች ናቸው እና ፕሬዚዳንት ኦባማ ያንን ያንን ነገር ሰርተዋል። እንግዲህ በዛ የሚመሰሉ ዶክተር ጌታቸው በፕሬዚዳንት ባራክ ኦባማ የስልጣን ዘመን የአሜሪካ የተለያዩ ዘሮች ግንኙነት፣ የጥቁሮችና የነጮች ግንኙነትን ይገምግሙልን። ፕሬዚዳንት ኦባማ በንግግራቸው ላይም ጠቅሰውታል። በነጭና በጥቁር መካከል ያለው ሁኔታ እርግጥ ካለፈው ሀያ አመት፣ ሰላሳ አመት በጣም ተሻሽለዋል። ግን እንደፈለግ ነው አይደለም። አሁንም እንኳን በተለይ በነጭና በጥቁር በእስልምና ሃይማኖት ተከታዮች ላይ በአዲስ መጤዎች ላይ የሚደረገው እይታ በጣም አስጊና በጣም መጥፎ የሆነ ነገር ነው። እርግጥ ብዙ ተሻሽለዋል፣ ግን ብዙ ደግሞ ወደፊት ይቀረናል ብለው አስቀምጠዋል። ያም ደግሞ እውነት ነው። በህግ ደረጃ ጭቆና ዘር ላይ በተመሰረተ አድሎ መኖር የለም ብሎ ህግ ላይ መጻፉ አንድ ነገር ነው። ደቡብ አፍሪካም እንደዛ ጽፈዋል ከአፓርታይ በኋላ። ግን ያ ህግ የሆነውን ህዝቡ ቀብሎ ስራ ላይ ማዋሉ ሌላው ተዋህዳቸው ወይ በተግባር መተርጎሙ ላይ መተርጎሙ ላይ ተዋህዳቸው ወይ ይሄ የተባለው የተጻፈው ህግ ተዋ ተቀበሉ ተዋህዳቸው ወይ ጥቁሩ ነጩን ለማግባት ይፈልጋል ወይ ነጩ ጥቁሩን ለማግባት ወይም ልጆቻቸው አንድ ላይ እንዲኖሩ እንዲጫወቱ ይፈልጋሉ ወይ ያ ሰርጾ የሚገባው በህግ ላይ ብቻ ሳይሆን በሂደት ከብዙ መቶ አመታት በኋላ የሚደረግ ነገር ነው ዛሬ ህግ ወጣ ተጻፈ ተፈረመ ማለት ነገ አዲስ ነገር አዲስ አሜሪካ ይፈጠራል ማለት አይደለም ያንን እንግዲህ ገልጸዋል ግጥ የተሻሻለ ነገር አለ፣ ግን ብዙ የሚቀርብ ነገር አለ ብለዋል። ያ ደግሞ እውነት ነው። በየትኛውም ሀገር ላይ ያ ያለ ሁኔታ ነው። በአሜሪካ ሀገር ብቻ አይደለም። ስለዚህ እሳቸው የሰሩባቸው አጀንዳዎች ውጤታቸው አንዳንዶቹ ከብዙ ዓመታት በኋላ የሚታይ ነው የሚሆነው ነው። ልክ ነው። ልክ ነው። ምክንያቱም አዲስ የሚመጣውን ፕሬዚዳንት እንግዲህ አሁን አዲሱ ፕሬዚዳንት የተመረጡ ፕሬዚዳንት እንደሚሉት ከሆነ ብዙ ነገር አልቀበልም ነው የሚሉት። በሂደት ደግሞ ቀስ በቀስም ሊያጠፉ ይችላሉ። ዝም ብለው ይሄ ነገር ከዛሬ ጀምሮ ተሰርዟል አይባልም። እዚህ ሀገር ዴሞክራቲክ ሀገር ውስጥ ልክ ነው እንዳይሰራ ነፍስ እንዳይዘራ አየር ይከለኩሉታል። ምን ማለት ነው? በጀት ይከለኩሉ፣ በጀቱን ይቀንሱበት። በዛ ምክንያት ያ ፕሮግራም እየከሰመ እየከሰመ በመጨረሻ ይሞታል ማለት ነው። እና በዛ በበጀት ላይ ነው። በጀት ሌላ ቦታ ነው የሚያስፈልገን፣ ይሄ ዛሬ ያስፈልገንም እየተባለ አይታሙምም። ፕሮግራሙን ሰረዝን አይባልም ግን በጀቱ ያገንዘብ ሌላ ቦታ አስፈላጊ ነው ተብሎ ብዙ ፕሮግራሞች በዛ አይነት ይፈጠራሉ። ሌላም ደግሞ አሁን ለምሳሌ ሰሞኑን እንደምናየው ያንን የመንግስት ፕሮግራም የሚያስፈጽሙ አካላት ሚኒስቴሮቹ፣ ሴክሬታሪዎቹ እንዲያውም ያ ፕሮግራም እንዳይኖር የሚፈልጉ ሰዎች ናቸው እየተሾሙ ያሉት። አዎ፣ ዶክተር ጌታቸው። ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት አንዱ ዋና አጀንዳቸው አድርገው ይዘውት የነበረው በህገ ወጥ መንገድ እዚህ ሀገር ያሉ ሰዎችን ወደ ሀገራቸው መልሳለሁ፣ ህገ ወጥ ኢሚግሬሽን እንዋጋለሁ፣ ሜክሲኮን በግንብ አጥራለሁ የሚለው ነበር። ይህ የድጋፍ መሰረታቸውን በጣም አጠንክሮላቸዋል፣ ለመመረጥም ረድቷቸዋል። ፕሬዚደንት ባራክ ኦባማ የኢሚግሬሽን ፖሊሲያቸው ክንዋኔና ትተውት የሚያልፉት ቅርስ ምንድን ነው የሚሆነው? ተተኪው ፕሬዚደንት የሚወስዱት እርምጃ ከወዲሁ የሚያሳየው ፍንጭስ ምንድን ነው የሚሆነው? ጠቅልል አድርገው ይመልከቱልን። እንግዲህ ዶናልድ ትራምፕ ጸረ የውጭ ሰዎች ናቸው። ለምሳሌ አስራ ሁለት ሚሊዮን የሚሆኑ የውጭ ያለ ህግ የሚኖሩ ሰዎች አሉ፣ እነኛ እንመልሳለሁ የሚባል እሱ። ራሱ አስራ ሁለት ሚሊዮን ሰዎች አሰባስቦ ኮልኩሎ ከአገር ማውጣት ራሱ የሰባት የስምንት ዓመት ስራ ነው። በዛ ላይ በጀትም ያስፈልጋል። በዛ ላይ ደግሞ ሰባ ሰብአዊ ርህራሄንም ደግሞ የማይከተል ነው። ያ የአሜሪካንንም እምነት የሚሸረሽር ነው። ያ እንግዲህ የሚታይ ነገር ነው። በሌላ በኩል ደግሞ እነኚህ ሰዎች ነገ ወጡ ቢባል የእነሱን ስራ ተክቶ ማን ነው? የትኛው አሜሪካዊ ነው የሚሰራው? የትኛው አሜሪካዊ ነው ቲማቲም የሚለቅም? ካሊፎርኒያ ውስጥ አቮካዶ የሚለቅመው የትኛው አሜሪካዊ ነው? በየሆቴሉ ውስጥ የሚያጸዳው አልጋ የሚያነጥፈው ያመታየታልበት ሜክሲኮን ደግሞ የሚንትን የሚለውን አጥር እሰራለሁ ማለቱ እሱ ራሱ በዛሬም ተናግሯል። እሰራለው ግን ሜክሲኮ ትከፍላለች የሚባለው ራሱ እንዲያው ትልቅ ጀብደኝነት ይመስላል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ ምሽት የአማርኛ ፕሮግራም ነው። በሚቀጥለው ሳምንት ዋይት ሀውስን ለተተኪው ፕሬዚደንት ዶናልድ ትራምፕ የሚያስረክቡት የመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ኦባማን ቅርስ አስመልክቶ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ጌታቸው መታፈሪያን ትንታኔ ነው የምናደምጠው። ዶክተር ጌታቸው የፕሬዚደንት ባራክ ኦባማ ኢትዮጵያን ጨምሮ የአፍሪካ ፖሊሲ እንዴት ይገመገማል ቅርሳቸው ምንድን ነው የሚሆነው? ባራክ ኦባማ መጀመሪያ፣ እኚህ የመጀመሪያው ጥቁር አሜሪካዊ ሲመረጡ አፍሪካ ሀገር በሞላ ትልቅ ተስፋ ነው። ያ ተስፋ ግን እንደ ተፈለገው አመርቂ ሆኖ አልተገኘም። ለምሳሌ እንዲያው ለመጥቀስ የዛሬ ሁለት ዓመት አካባቢ ወደ አባታቸው ትውልድ ሀገር ኬንያ ሄደው የዘር ልዩነት መኖር የለበትም የጎሳ ልዩነት መኖር የለበትም ብለው ነቅፈው ተናግረው በዛን ደበታቸው ደግሞ ኢትዮጵያ ሄደው ደግሞ ስለ ሰብአዊ መብት ጥሰቶች ምንም የተናገሩት ነገር አልነበረም እና በአንድ አፍ ሁለት መላስ የሚሉትን አደረጉ ማለት ነው። በአጠቃላይ ከብዙዎቹ በነገራችን ላይ ፕሬዚደንት ቡሽ የመጨረሻው ፕሬዚደንት ቡሽ ለአፍሪካ ብዙ ብዙ ሰርተዋል። ወደ አስራ አምስት ቢሊዮን ብር ለኤድስ መከላከያ ማውጣታቸው በጣም በጣም ትልቅ ሰው አድርጓቸዋል። ያው መጀመሪያ ሲመረጡ አፍሪካ አጀንዳ ውስጥ አይደለችም ብለው ሲናገሩ ነበረ፣ ትንሽ አስደንግጠው ነበረ። ግን ስራ እድሜያቸውን ጨርሶ ሲወጡ ግን ትልቅ ነገር ሰርተዋል እና ፕሬዚዳንት ባራክ ኦባማ በብዙ ነገር ይህን ያህል አመረቃ የሚባል የሰሩት ነገር የለም። በአፍሪካ ላይ አንዳንድ ነገሮች ሰርተው ሊሆን ይችላል በየሀገሩ አፍሪካ ደግሞ ጠቅላላ አፍሪካ ፖሊሲ የሚባልም አስቸጋሪ ነው። ምክንያቱም አፍሪካ ሀገር አርባ አራት አርባ አምስት ሀገሮች አሉ፣ አምሳ ወደ አምሳ ገደማ አሉ እና የለነዛ ሁሉ አጠቃላይ የሆነ ፖሊሲ ማውጣትም ከባድ ነው እና በመጨረሻው ግን እንዲያው ማርክ ወይንም ፈተና ተማሪ ቢሆኑ ፈተና ምን ያህል ይሰጧቸዋል? ምን ይሰጣል ቢባል እንዲያው ሀም አይደለም፣ ለም አይደለም። ምናልባት ሀመሩ ውሀ ሰጣቸው ሲ ማለት ነው። ዶክተር ጌታቸው ደጋፊዎቻቸው፣ የእሳቸውን ፖሊሲ አጥብቀው የሚደግፉ ወገኖቻቸው ደግሞ ሰሞኑንም ሲከራከሩ ፕሬዚደንቱ በፊት ለፊት በወቀሳ እና በምንድ ነው ተግሳጽ መሪዎችን ባይሸነቁጡም፣ በውስጥ ግን ለብቻ በግል ይህንን ነው የሚያደርጉት። ያ የሚከተሉት የራሳቸው አሰራር ነው። ፊት ለፊት መጋፈጥም ባለመፈለግ ነው። ውስጥ ለውስጥ ግን መናገራቸው አልቀረም ይሉላቸዋል። ይህንን እንዴት ነው የሚያዩት? ፕሬዚዳንት ኦባማ ብቻ አይደለም፣ ይሄ በማንኛውም ፕሬዚዳንት ላይ በአደባባይ የሚወራውና ለብቻ ሆነው የሚነጋገሩት ልዩ ነው የሚሆነው። ለምሳሌ አንድ አፍሪካ ሀገር ሄደው የአፍሪካ አንድ የአፍሪካ ሀገር መሪ በህዝቡ ፊት መተቸት የዲፕሎማሲ ጸባ አይደለም እና ሁሉ ነገር ሰላም እንደሆነ ተነጋግረው ክፉንም ደጉንም ሳይናገሩ ዲፕሎማሲ ነው የሚባለው። በዲፕሎማቲ አነጋገር ተናግረው በስተጀርባ ግን ይሄን ብታደርጉ ይሄን ብታደርጉ እየተባለ ይነገራል። ይሄ በፕሬዚዳንት ኦባማ ብቻ የተደረገ ሳይሆን በሌሎቹም የሚደረግ ነው እና ይህንንም አድርገዋል በፕሬዚዳንት ኦባማ የዩናይትድ ስቴትሱ የሜሪላንዱ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር ጌታቸው መታፈሪያ የሰጡን ትንታኔ ሰፋ ያለ ነው። በኢሚግሬሽን በኦባማ ኬር የጤና ኢንሹራንስ እጣፈንታ ሰፋ ያለ ትንታኔ ሰጥተውናል። ከጊዜ ጋር እዚህ ጋር እናቆምና በሌላ ዝግጅት እንመለስበታለን። ቀዳማዊት እመቤት ሚሼል ኦባማም በዋይት ሀውስ ቆይታቸው ራሱን የቻለ የክንዋኔ ታሪክ ያስመዘገቡ ከመሆናቸውም በስተቀር የሚወዷቸውና የሚደግፏቸው እሳቸው ራሳቸው ለፕሬዝደንትነት እንዲወዳደሩ ተማጽኖ እያቀረቡላቸው ነው። ሚሸል ግን እስካሁን አላስበውም ብለዋል። ዶክተር ጌታቸው ግን ወደፊት የሚያደርጉት ይመስለኛል ይላሉ። ያንን ከጊዜ ጋር እናያለን። በነገራችን ላይ አሶሲየትድ ፕሬስና የህዝባዊ ጉዳዮች ምርምር ማዕከል የተባለ ተቋም ባለፈው ወር አጋማሽ ያካሄዱት ከአንድ ሺህ የሚበልጡ ተጠያቂዎችን ያሳተፈ አዲስ የህዝብ አስተያየት አለ። በፕሬዝደንት ባራክ ኦባማ ክንዋኔ ላይ ያተኮረ ነው። በህዝብ አስተያየት ግምገማው መሰረት ከግማሽ በላይ አሜሪካዊ ፕሬዝደንት ኦባማን መልካም መሪ ነበሩ ብሎ ነው የሚሸኛቸው። ዶክተር ጌታቸው ያሉት ይዞላቸዋል። በሌላ በኩል ትተውት በሚያልፉት የክንዋኔያቸው ቅርስ ላይ ግን ህዝቡ እጅጉን የተከፋፈለ አስተያየት እንዳለው ነው። ይህ አዲስ ግምገማ የሚያመለክተው 27 ከመቶ ፕሬዝደንቱ ስልጣን ሲይዙ የህዝቡን አንድነት ለማጥበቅ የገቡትን ቃል ጠብቀዋል ሲል፣ 32 ከመቶ ደግሞ በምረጡኝ ዘመቻቸው ወቅት የገቡትን አጠቃላዩን ቃል አክብረዋል ብሎላቸዋል ይቀጥላል። 41 ከመቶ አሜሪካዊ በግሌ ባራክ ኦባማ ከመመረጣቸው በፊት ከነበርኩበት ሁኔታ በሳቸው ዘመን በስንት ጣዕሙ ተሽሎኛል ሲሉ፣ 46 ከመቶ እንደ ሀገር በአጠቃላይ አሜሪካ በሳቸው ዘመን በጥሩ ይዞታ ላይ ነው የከረመችው ብሏል። ኦባማ የጥቁር አሜሪካውያንን ችግሮች በማሻሻል ረገድ አስተዋጽኦ አድርገዋል ያሉት 43 ከመቶ ናቸው። 49 ከመቶ እኔ ምንም ለውጥ አላየሁም ይላሉ። 6 ከመቶ በሳቸው ዘመን ችግሩ ብሷል የሚሉ ናቸው። ዲሞክራቶች፣ ይህ አይገርምም፣ 90 ከመቶ ግሩም ፕሬዝደንት ሲሏቸው፣ ከሪፑብሊካን በኩል ደግሞ 76 ከመቶ አሉታዊ አስተያየት ሰጥተዋል። እርሶስ ምን ይላሉ? አስተያየቶን ያካፍሉን። እኔም ቆንጂት ታየንና እንዲሁም ዶክተር ጌታቸው መታፈሪያን አመሰግናለሁ ዝግጅቶቻችንን ከዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢ አይ ላይ ማዳመጥ ትችላላችሁ በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከታተሉን ተነጋገሩ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 ና በ15580 ኪሎ ሄርትዝ አጭር ሞገድ በ19 ና በ49 ሜትር ባንዶች ላይ እንዲሁም በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ ላይም ታገኙናላችሁ። የሙዚቃ ቃና ተከታዩ ዝግጅት ነው። ዛሬ ለሙዚቃ ቃና መደበኛ አዘጋጇ ጽዮን ግርማ የለችም። የጋቢና ቪኦኤ የአርብ ሙዚቃ ዝግጅት አቀናባሪ ሱራፌል ሺፈራው ዲጄ ፋጹ የፊታችን ሰኞ የሚከበረውን የማርቲን ሉተር ኪንግን የልደት ቀን አስመልክቶ የሙዚቃ ቅንብር ይዟል። አብራችሁን ቆዩ። ጤና ይስጥልኝ ጤና ይስጥልኝ፣ የተከበራችሁ አድማጮቻችን ከስቱዲዮ 14 ተናግዳችሁ ዲጄ ፋቱ ነኝ። ዛሬ እንግዲህ በጋቢና ሙዚቃ ፕሮግራማችን ላይ የጥቁሮች ሕዝብ የመብት እንቅስቃሴ መሪ ሁላችን የምናውቀው ዶክተር ማርቲን ሉተር ኪንግ እንግዲህ የልደት በዓሉ ይከበራል። ይሄ በዚህ በመላው አሜሪካ የሚከበር በዓል ነው። እሱን በማስመልከት ነው ዛሬ የምንሰማቸው ሙዚቃዎች። እሱን በማሰብ የተቀነቀኑ ምርጥ ምርጥ ሙዚቃዎችን አዘጋጅላችኋለሁ። ዲጄ ፍራድሱ ነኝ። አስተያየቶች ካሏችሁ በቪኦኤ አማሪክ ፌስቡክ ፔጃችን ላይ መስጠት ትችላላችሁ። እስቲ እነ ግሪግሪ ብራዘርስ ግን ማርቲን ሉተር ኪንግ ንግግር ወይም ስፒቹን ወስደው አውቶቲውን አድርገው እስቲ እንደ ሙዚቃ ተጫውተውታል። እሱን በማስደመጥ እጀምራለሁ። Let us rise up tonight with a greater readiness. Let us stand with a greater determination. Let us move on in these powerful days. These days of challenge to make America what well it ought to be. We've got some difficult days ahead, but it really doesn't matter with me now because I've been to the mountaintop. And I've looked over and I've seen the promised land. I may not get that week, but I want you to know tonight that we as a people will get to the promised land. I'm not bored about anything, I'm not fearing anything. My eyes have seen the glory of the sky of the Lord. 1960, students all over the South started sitting in a lunch house. I knew that as they were sitting in, they were really standing up for the best in the American dream, And taking the whole nation back to those great wells of democracy, which were done by the founding fathers And the Declaration of Independence and the Constitution. We've got some difficult days ahead, but it really does not matter with me now because I've been to the mountaintop and I've looked over and I've seen the promised land. I may not with I'm nice. sorry. In Birmingham, Alabama Aroused the conscience of this nation Brought into being the civil rights people. Later that year in August I've been trying to tell America About a dream that I had We've got some difficult days ahead But it really does not matter with me now Because I've been to the mountaintop And I've looked over And I've seen the promised land Days ahead, but it really doesn't matter with me now Because I've been to the mountaintop And I've looked over And I've seen the promised land የተከበራችሁ አድማጮቻችን ያዳመጣችሁት ድሪም ስፒች ይባላል። ግሬጎሪ ብራዘርስ ይባላል ሙዚቀኞች ናቸው። የማርቲን ሉተር ኪንግ የንግግሩን በሚታወቅበትን ድሪም ሀበ ድሪም የተሰኘ ንግግሩን ወስደው እንግዲህ አውቶ ትዊን ይባላል በዛ ትዊን አድርገውት እንግዲህ ያስደመጡ ልክ እንደ ሙዚቃ ነው የሰሩት። እንደ ስፒችን ወስደው ልክ እንደ ሙዚቃ ነው ያደረጉት። እንግዲህ ዛሬ የምናደምጠው የዶክተር ማርቲን ሉተር ኪንግ ልደት በሚቀጥለው ሰኞ ይከበራል በመላው አሜሪካ። ይህንን በማስመልከት ለዚህ ለታላቅ ሰው የተሰሙ ምርጥ ምርጥ ሙዚቃዎችን ያዘጋጀብላችሁ ዲጄ ፋቱ ነኝ። ዩቱብ የተሰኙት የሮክ ባንዶች ናቸው ሁለት ሙዚቃ ለማርቲን ሉተር ኪንግ መታሰቢያ እስካሁን ድረስ ሰርተዋል። በጣም የሚወደድ ሙዚቃ ሁለቱንም ልጋብዛችሁ አስቤ ያለሁ፣ ግን አሁን ምጋብዛችሁ ኤም ኤል ኬ የተሰኘውን በስሙ ማርቲን ሉተር ኪንግ የተሰኘውን የዩቱ ሙዚቃ ነው። ወደ በኋላ መጥቼ ደግሞ ፕራይድ እንደ ኔም ኦፍ ላቭን ጋብዛችኋለሁ። አሁን ግን ኤም ኤል ኬ በዩቱ ይቀጥላል። የተከበራቸው አድማጮቻችን እንግዲህ ለእውቁ የጥቁር ህዝቦች መብት እንቅስቃሴ መሪ ለዶክተር ማርቲን ሉተር ኪንግ ዩቱ የተሰኘው የአይሪሽ ባንድ ነው። ከአየርላንድ የመጡ ባንዶች ናቸው። ብዙዎቻችሁ በሆኖ እንታቁታላችሁ። የባንዱ መሪ ሙዚቀኛ ነው። እነሱ ያቀነቀኑለትን ኤምኤል ኬ፣ ከዛ ደግሞ ፕራይድ ኢን ዘ ኔም ኦፍ ላቭ የተሰኘው ሙዚቃ ጋብዣችኋለሁ። ዲጄ ፋቱኔ በማስከተል የምንሄደው ይህ ጥቁር ራፐር በጣም ይታወቃል። በተለይ በዚህ በመብት እንቅስቃሴዎች፣ በጥቁር ህዝቦች መብት እንቅስቃሴ ሙዚቃዎች ውስጥ የሚታወቅ ሙዚቀኛ ነው። ኮመን ይሰኛል። Comment Kawila amga miakana canon. I have a dream it's a musicano with an antomatter, so DJ Fatsu. Oh. I am happy I have Of madness, struggle is my address with pain and cracklist. Gunshots coming from sounds of blackness. Giving this game with no time to practice. Born on the blacklist, told I'm below average. A life with no cabbage that's no money if you from where I'm from. Funny, I just want some of your son. Dark clouds seem to follow me. Alcohol that my pop swallow bottle me. No apology, I walk with a bulge on my shoulder. It's a cold war. I'm a colder soldier. Hold the same fight that made Martin Luther the king. I ain't using it for the right thing. In between lean and the fiends, hustle and the schemes. I put together pieces of a dream. I still I have, have one. I got a dream. Mr. And in the mirror, images of me getting much clearer, dear self. I wrote a letter just to better my soul. If I don't express it, then forever I hold inside. I'm from a side where we gotta control. Rap music in the hood, play the fatherly role. My story like yours, yo, gotta be told. Trying to make it from a gangster to a golly role roll. Red scrolls are stone slaves. The Jewish people in cold cage. Hate has no color or age. Flip the page. Now my race became freedom. Right dreams in the dark, they far, but I can see them. I believe in heaven more than hell, Blessings more than jail in the ghetto letting love prevail With a story to tell My eyes see the glory and well The world waiting for me to yell I have, I have a dream. dream I got a dream One day we gonna work it out out, out. This the Martin Luther King Jr. Center for Nonviolent Social Change. The center is the living legacy to Dr. King and his dream. He had a dream? Oh yes, he had a dream for freedom, justice, and equality for all people, everywhere. What's this? This is the Nobel Peace Prize awarded to Dr. King for his nonviolent work. What's that? That's the proclamation declaring Martin Luther King Jr.'s birthday a national holiday, a holiday for peace. Was Dr. King a good man? Was he a smart man? Was he a kind man? Yes, he was all of these things. How come you know so much about him? Yeah! ማፋ ሰኞ እንግዲህ በመላው አሜሪካ የማርቲን ሉተር ኪንግ ልደት ይከበራል። ዝግ ነው፣ ስራ ሁሉ ዝግ ነው። ይህንን በዓል ለማስከበር እንግዲህ በጣም ብዙዎች ታግለዋል። በተለይ ሙዚቀኞች በጣም ታግለዋል። ግን በጣም ከብዙ ጊዜ ጭቅጭቅና ከብዙ ጊዜ ሰልፍ፣ ሰላማዊ ትግል በኋላ ልደቱ ልክ እንደ ሌላው በዓላት በአሜሪካን ሀገር እንዲከበር ተፈቅዷል እና ይህንን በማስመልከት በነበረው ክርክር ጊዜ በነበረው በዛን ክርክር ጊዜ የተዘፈነ ሙዚቃ ነው ማስደምጣችሁ በፓብሊክ ኢነሚ ባይ ዘ ታይም አየት ቱ አሪዞና የሰኘው ሙዚቃ አስደምጣችኋለሁ። ስለ ክርክሩ መጀመሪያ ላይ የሆኑ ንግግሮች አሉ። እስ አድምጡት። I know that you've heard all kinds of stories about me. That I am a racist. That I am a supporter of the KKK, that I am against civil rights, all because I oppose the Martin Luther King holiday. But I am opposed to the holiday, and I will stay opposed to it as long as I am in office. And as long as there are city officials that agree with me, there will be no holiday in this state. party is mine, that's the jackets or the elephant. Twenty thousand nicky nicky bumpers in the corner of the south block, but they cover California. Population is none. In the desert sun with a gun, cracking running things under his thumb, staring hard at the post Isn't it odd and unique? Seeing people smile while in a heat 120-degree. Plus, I wanna be free. What's a smiling face when the whole state's races? They damn I wanna So if I celebrate it standing on the corner I ain't drinking no forty, Drinking time with a nine till we get some land Call me the trigger man Looking for the governor huh? he ain't loving your hot, huh? But here the trouble Yeah he's rubbing your wrong Get the point and come along He can get to the joint I urinated on the state while I was kicking this song Yeah you better be fair No something over there You try to keep it yesterday the good old days the same old ways that kept us dying. Hey, yes, you, me, myself, and I. Indeed, what do you need? There's a nosebleed between the lines And then you see the lie politically planned Don't understand that's all she wrote When we see the real side the hide behind the boat And they can't understand why he the man Who's singing by the king They don't like it when I decide to make it Wait, I'm waiting for the day For the man who demands respect Cause he was great, come on I'm on a one mission To get a politician to honor Or he's a donor By the time I get to Arizona By the time I get to Arizona, I'm going to a public enemy song. public yeah, enemy public enemy. No, uh, public enemy. No Chuck D. ናቸው የፓብሊክ ኤነሚ የግሩፕ አባላት እናስደምጫቸዋለሁ። ሌላ በጣም ሁላችን በየልደታችን ላይ የምንከፍተው ሙዚቃ አለ፣ የስቲቪ ዋንደር ሙዚቃ። ይህ ሙዚቃ እንግዲህ በመጀመሪያ ለእናንተ አይደለም፣ ወይም ለልደት አይደለም የተዘመው የማርቲን ሉተር ኪንግ ልደት እንዲከበር በሚደረገው ትልቅ እንቅስቃሴ ውስጥ ስቲቪ ዋንደር ለማርቲን ሉተር ኪንግ ያ ዜማ ሙዚቃ ነው። ስለዚህ ለማርቲን ሉተር ኪንግ ልደት ዜማ የሙዚቃ እሱን ጋብዛችኋለሁ። ታደማ ዋንደር ሀቢ በርዴ ይህ ሙዚቃ እንግዲህ እንዳልኳቸው የተዘሜው ለማርቲን ሉተር ኪንግ ልደት ነው። እሱን በማስመልከት በሚደረገው እንቅስቃሴ እሱን ልደት እንዲከበር በሚደረገው እንቅስቃሴ ውስጥ እንግዲህ የተዜመ ሙዚቃ ነው። ከዛ በኋላ እንግዲህ ሁላችንም ልደታችን እንጠቀምበታለን። ግን ይሄ በጣም ምርጥ ክላሲክ የሆነ ሙዚቃ ነው። ጋበዝኳችሁ በታዋቂው የጥቁር ህዝቦች የመብት እንቅስቃሴ መሪ ማርቲን ሉተር ኪንግ እንግዲህ በስልቀ በመጪው ሰኞ በዚህ በአሜሪካን ሀገር በመላው አሜሪካን ውስጥ ይከበራል። እሱ በማስመልከት ነበር እየጋበስኳችሁ አንድ ሙዚቃ ቀድታኛለች። ይቺ ሙዚቃ ሳልማ የተሰኘ ፊልም ወጥተዋል። ሳልማ እንግዲህ ማርቲን ሉተር ኪንግ የመራው የሰልፍ ነው። ሳልማ የሚባል ሀገር ውስጥ የተደረገ ሰልፍ ነው። የዛን ታሪክ የሚያስቃኝ ፊልም ሲሰራ ለሱ ሳውንድ ትራክ ተሰርቶ ነበር ኦስካር ድረስ ያሸነፈ ግራሚ ያሸነፈ ሙዚቃ ነው። ግሎሪ ይሰኛል። ኮመንና ጆን ሌጀንድ ናቸው የሚያቀነቅኑት። እሱም በመጋበዝ ሰናበታለሁ። ዲጄ ፋሱ ነበርኩኝ ያስተናገድኳችሁ። እንግዲህ መልካም ቅዳሜና እሁድ እንዲሆንላችሁ በመመኘት ግሎሪን ወደ እናንተ አደርሳለሁኝ። ለስ ገው ግሎሪ When the war is won, we will be sure, we will be sure. Oh, glory. glory. glory. Oh, glory. Glory. Hands to the heavens, no man, no weapon. Formed against, yes, glory is destined. Everyday, women and men become legends. Sins that go against our skin become blessings. The movement is a rhythm to us. Freedom is like religion to us. Justice is juxtaposition in us. Justice for all just ain't specific enough. One son died, the spirit is revisiting us. True and living, living in us. Resistance is us. That's why Rosa sat on the bus. That's why we walk through Ferguson with our hands up. When it go down, we woman and man up. They say stay down and we stand up. Shots we on the ground, the camera panned up. King pointed to the mountaintop and we ran up. One day when the glory comes, it will be ours. It will be ours. When the war is won, we will be sure, we will be sure. Oh, no, glory. glory. Oh. Every man, woman, and child. Even Jesus got his crown in front of a crowd. They march with the torch. We gon' run with it now. Never look back. We done gone hundreds of miles from dark roads. He rose to become a hero facing the league of justice. His power was the people. Enemy is lethal. A king became regal. Saw the face of Jim Crow under a ball ego. The biggest weapon it's to stay peaceful we sing our music is the cuts that we bleed through somewhere in the dream we had an epiphany now we right the wrongs in history no one can win the war individually it takes the wisdom of the elders and young people's energy welcome to the story we call victory the coming of the lord my eyes have seen the glory one day when the glory comes it አሁን የዜና ማጠቃለያ ይነበባል። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የባራክ ኦባማ አስተዳደር በሩሲያ ላይ የጣለውን ማዕቀብ እንደሚጠብቁ ነገር ግን ለአጭር ጊዜ ሊሆን እንደሚችል ተናግረዋል። ቃለ መሀላ እንደፈጸሙ ከሩሲያ ፕሬዝደንት ቭላዲሚር ፑቲን ጋር ተገናኝቶ ለመነጋገር ዝግጁ እንደሆኑም ገልጸዋል። አይቨሪኮስት ውስጥ ደሞዝን በሚመለከት ያቀረቡትን ጥያቄ ለማስከበር ከአንድ ሳምንት በፊት የሁለት ቀናት ረብሽ አካሂደው የነበሩት ወታደሮች ጸቡን በሰላም ለመፍታት ትላንት ከመንግስት ጋር ተስማምተዋል የኢራቅ ኃይሎች እስላማዊ መንግስት ነኝ በሚለው ቡድን ላይ ውጊያ በሚያካሄዱበት በአሁኑ ወቅት የሞስል ዩኒቨርሲቲ ካምፓስን ቀስ በቀስ እየተቆጣጠሩ መሆናቸው ታውቋል በአሁኑ ወቅት ሲቪሎች በዩኒቨርሲቲው ግቢ ውስጥ የሉም የሚል እምነት እንዳላቸው ባለሥልጣኖች ገልጸዋል ሞስል ውስጥ ካሉት አምስት ድልድዮች ሶስቱን እንደተቆጣጠሩ የኢራቅ ኃይሎች ገልጸዋል የሚገጥማቸው የሚገጥማቸው መካከልም ከበፊትም ያነሰ መሆኑን ባለሥልጣኖች ጠቁመዋል። ሞሱል የኢራቅ ሁለተኛዋ ትልቅ ከተማ ነች። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።